ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ግዜ ነው። ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። የእናንተዋ ታክሲ የጥምቀት በዓል ቄጠመዋን ጎዝጉዛ አብራችሁ ታመሻለች። መስታወት አረጋውም እዚህ በጋቢና አብራኛለች። ሰላም እንደምናመሻችሁ። እንኳን ለጥምቀት በዓል በሰላም አደረሳችሁ። የጥምቀት በዓል አከባበርን በዩኔስኮ ለማስመዝገብ ቅድመ ዝግጅት እያደረጉ መሆኑን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቃል አቀባዮች ገለጹ። አራት ቦታዎች ተመርጠዋል። እነዚህም የጥምቀት በዓል አከባበር በጃን ሜዳ፣ የጥምቀት በዓል አከባበር በአክሱም፣ የጥምቀት በጎንደርና በላሊበላ ምን እንደሚመስሉ ተዘጋጅቶ በቪዲዮ በፎቶግራፍ፣ በጽሁፍ እንዲቀርቡ በሌላ በኩል በኢትዮጵያ በአማራና በኦሮሚያ ክልል ከነበረው የተቃውሞ እንቅስቃሴ በኋላ የተከበረው የከተራና የጥምቀት በዓል ጠንካራ ፍተሻና ጥበቃ እንደነበረ በበዓሉ የተገኙ ገልጸዋል። ሴቶች የሚፈትሹ ፖሊሶች ፌዴራል ፖሊስ አለ፣ ወንዶችም አሉ። እነሱ ሙሉ ፍተሻ ያደርጋሉ ማለት ነው። ቦርሳ፣ የሴቶች ቦርሳ የሚሆን ወንዶች ደግሞ በእታች ጉልበት ድረስ እየተፈተሸ ነው። በመቀሌ ከተማ ደግሞ ህዝብ የሚሰበሰብባቸውን በዓላት በማስተባበር ስራ የተሰማሩ ወጣቶች በጋቢን አሳፍረናል። ሁሌ በወርሃዊና አመታዊ በዓላት በመቀሌ ከተማ ያሉ አድባራት ላይ እየዞርን የጸጥታና በሰላማዊ መንገድ በዓሉ እንዲያልፍ እንሰራለን። በመጨረሻው ዘገባችን ወደ ሳውዲ አረቢያ እናመራለን። ህጋዊ የስራ ፈቃድ ያላቸው ስምንት ወጣት ኢትዮጵያውያን በፍርድ ቤት በነጻ እንዲለቀቁ ቢበየንላቸውም ከታሰሩ አንድ አመት ከአራት ወር ሞልቷቸዋል። ማህበረሰብ እየረዳን አይደለም። እኛም ከምንም ነገር ውጭ ሆነናል፣ ከሰውነት ውጭ ሆነናል። ብዙ አደጋ ደርሶብናል። እስር ቤት ነገር ታውቀዋለህ። ህሊናችን ታስረዋል። ይህ እስር ቤት ይዞታችን ጠያቂ የለንም። ያኔ በር ዘብድበን እንኳን ልንጠይቅ ፖሊስ ብንጠራ ራሱ ፖሊሶቹ ቀርቦ ምንም የሚያናገሩን ነገር የለም። ጉዳያችን በፍርድ ቤት ስለተያዘ መሳፈንም ሆነ መውጣት አትችሉም። በጅዳ የኢትዮጵያ ቆንስላ ጽፈት ቤትስ ምን ይላል? እኛ ጋር የመጣ ነገር የለም። እኛ ጋር ሲያሳውቁን ወዲያው ለሚመለከተው ደብዳቤ እንጽፋለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የጥምቀት በዓል አከባበርን በዩኔስኮ ለማስመዝገብ ቅድመ ዝግጅት እየተደረገ መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስታወቀች። በሌላ በኩል በኢትዮጵያና በኢትዮጵያ በአማራና በኦሮሚያ ክልል ከነበረው የተቃውሞ እንቅስቃሴ በኋላ የተከበረው የከተራና የጥምቀት በዓል ጠንካራ ፍተሻና ጥበቃ እንደነበረበት፣ ከዚህ አንጻርም ከተለመደው ውጭ ጳጳሳቱ ከታቦቱ ጋር በእግር ሲጓዙ እንዳልታዩ ነዋሪዎች ተናግረዋል። እንዲሁም ከሌላ ጊዜ በተለየ ሁኔታ የቱሪስቶች ቁጥር ቀንሷል ተብሏል። አድማጮች የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ክፍለ ጊዜ ይዘን እንመለሳለን። አሁን ወደ ዓለም አቀፍ ዜና ስንሻገር ኬንያ ውስጥ ሰዎች ለመምረጥ እንዲመዘገቡ በሚደረገው ጥረት መሪዎች መሪዎች በብዛት እንዲመዘገቡ የሚደረግበት መንገድ እየቀየሱ ነው። በሰርግና በቀብር ስርዓቶች እንዲሁም በአብያተ ቤተ ክርስቲያናት የሚመዘገቡበትን መንገድ እያመቻቹ መሆኑም ታውቋል። አማኒያን ለመምረጥ ካልተመዘገቡ በስተቀር ቅዱስ ቁርባን እንዳይቀበሉ እስከ ማገድም ድረስ ተሄዷል። ለመምረጥ ገና ያልተመዘገቡ ዘጠኝ ሚሊዮን የሚሆኑ ከ አስራ ስምንት አመት እድሜ በላይ የሆኑ ብሔራዊ መታወቂያ ወይም ፓስፖርት ያላቸው ኬንያውያንን ኢላማ ማድረጉን የኬንያ የምርጫ አካል አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትላንት ባደረጉት የመጨረሻ ጋዜጣዊ መግለጫ ከሳቸው የስምንት ዓመታት ፕሬዝዳንት በኋላ ስለሚመጣው አዲስ አስተዳደር ስጋት ያደረባቸውን አሜሪካውያንን ለማጽናናት ሞክረዋል። በሀገሪቱ አምናለሁ፣ በአሜሪካ ሕዝብ እተማመናለሁ፣ ሰዎች ከመጥፎነት ይልቅ ጥሩነታቸው እንደሚያመዝን አምናለሁ ሲሉ አስገንዝበዋል። የዋይት ሀውስ ቤተ መንግስት ጋዜጠኞች ፕሬዚዳንት ኦባማ አክራሪ ስለሆነው የቀድሞ የስለላ ክፍል ሰራተኛ ቸልሲ ማኒንግ የእስራት ጊዜን ለማሳጠር ስለወሰዱት ውሳኔና ስለሌሎች ጉዳዮችም ጠይቀዋቸዋል። በመጨረሻም የዩናይትድ ስቴትስ ቢ ሁለት ተዋጊ አውሮፕላኖች እና ወታደራዊ ድሮኖች ትላንት ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድኑ ወታደራዊ ሰፈሮች ላይ ድብደባ እንዳካሄዱ የመከላከያ ባለስልጣኖች ገልጸዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ዜናውን ያቀርቡላችሁ ጽዮን ግርማ ነኝ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። የጥምቀት በዓል አከባበርን በዩኔስኮ ለማስመዝገብ ቅድመ ዝግጅት እያደረጉ መሆኑን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መሪዎች አስታወቁ። በሌላ በኩል በኢትዮጵያ በአማራና በኦሮሚያ ክልል ከነበረው የተቃውሞ እንቅስቃሴ በኋላ የተከበረው የከተራና የጥምቀት በዓል ከፍተኛ ጠንካራ ፍተሻና ጥበቃ እንደተደረገበትም ከዚህ አንጻር ደግሞ ከተለመደው ውጪ ጳጳሳት ከታቦቱ ጋር በእግር ሲጓዙ እንዳልታዩ ነዋሪዎች ገልጸዋል። እንዲሁም ከሌላ ጊዜ በተለየ ሁኔታ የቱሪስቶች ቁጥር ቀንሷል ተብሏል። ዝርዝሩን ጽዮን ግርማ ይዛለች። በኦሮሚያና በአማራ ክልል የተቀሰቀሱት ተቃውሞዎች አንድ ዓመት አስቆጥረዋል። ከተባባሱት ተቃውሞዎች በኋላ ሰዎች በብዛት አደባባይ የሚወጡበት የከተራና የጥምቀት በዓል ሲከበር የመጀመሪያው ነው። በአዲስ አበባ፣ ባህር ዳር እና በጎንደር ያነጋገርናቸው ነዋሪዎች እንዳሉት ሃይማኖታዊ ስርዓት በተለያዩ ቦታዎች እጅግ በርካታ ሕዝብ በተገኘበት በሰላም ተከብሮ ማለፉን ነው። ከሃይማኖታዊ ስርዓቱ በተጨማሪም ባህላዊው እና የጥምቀት ጨዋታዎች በየቦታው መካሄዳቸውን ነው። እንዲሁም በተለምዶ የጥምቀት ተመላሾች የሚባሉት በየአካባቢው የተደራጁ ወጣቶች ታቦት የሚያልፉባቸውን መንገዶች በማጽዳት ምንጣፍ በማንጠፍና በማሸብረቅ የተለመደውን ስርዓት ሲያከናውኑ እንደነበርም ተናግረዋል። በዚህ በዓል አከባበር ከዚህ ቀደም በባሰ ሁኔታ የተከናወነ ጥብቅ ፍተሻ እንደነበርም ነዋሪዎቹ ገልጸዋል። ስሙ እንዳይጠቀስ የጠየቀ በአዲስ አበባ በጃን ሜዳ በዓሉን እንዳከበረ የገለጸልን ወጣት ነበር ያለውን ፍተሻ እንዲ እንዲገልጸዋል ረጅም ሁለት ሰዓት የፈጀው የጃንሜዳ አካባቢ ነው። ሁለት ጊዜ ፍተሻ ነበር። በጣም በርካታ ህዝብ ነበር እና መጨናነቅ ነበር። ያ እና ሁለት ጊዜ ነው ፍተሻው ደግሞ የተካሄደው ሁለት ጊዜ ነው። ያው ሰው ግን በጸጥታ ራሱ ያው ሴቶች የሚፈትሹ ፖሊሶች፣ ፌዴራል ፖሊስ አለ፣ ወንዶችም አሉ። እነሱም ሙሉ ፍተሻ ያደርጋሉ ማለት ነው። ቦርሳ የሴቶች ቦርሳ የሚሆን የወንዶች ደግሞ እታች እስከ ጉልበት ድረስ እየተፈተሸ ነው። ስለዚህ ጊዜው በጣም እንትን ነበረ እና ቀድሞ ደግሞ ጀምሯ ወረቦቹ የወለነ ጎድጓድ ፒያሳ ያለው ቅዱስ ዮሐንስ ቤተክርስቲያን ተረኛ ነው። ያው በየዓመቱ አይደል የሚደርሰው እና የነሱ የወረብም ጀምሮ ነበር። እኛ በመሀል እየበድል ዝግ ሲሰማ ነበር፣ ግን ያ መጨናነቅ ስለነበር ብዙ ጊዜ ቆመን ነበር ከመግባታችን በፊት። ከዚህ ቀደም ጃን ሜዳ ለመግባት ከሚፈጀው ጊዜ በከተራውም በጥምቀት በዓል ላይ እንዲሁ ረዘም ያለ ጊዜ መፍጀቱን ይናገራል። ይህ ወጣት በጎንደር ከተማ ያነጋገርናቸው ወጣቶች ስማቸውንም ሆነ ማንነታቸውን እንዳንጠቅስ ጠይቀውናል። የከተራውም ሆነ የጥምቀት በዓል በሰላም መጠናቀቁንም ገልጸዋል። ነገር ግን እጅግ በጣም ጠንካራ የተባለ ፍተሻ እንደነበርና የጸጥታ አስከባሪ አካላት ውስጥ ድረስ ጠልቀው በመግባት ከፍተኛ ፍተሻ ሲያደርጉ እንደነበር ተናግረዋል። በባህር ዳር ከተማም እንዲሁ በዓሉ በሰላም መከበሩን ገልጸው ጥብቅ ፍተሻና ሰዎች በስጋት በዓሉን እንዳከበሩ ገልጸውልናል። ስማቸው እንዲጠቀስ እንዳይጠቀስ የጠየቁን አንድ ወጣት የበዓሉን አከባበር እንዲህ ገልጸውልናል። እ ባለፈው አመት በጣም ጥሩ ነበር ባህር ዳር፣ ከተራውም ዋናው በዓልም ጥሩ ነው የነበረው። በአሁኑ ግን ሰው በጣም ስጋት ነበረው ሰላማዊ ይሆናል አይሆንም፣ ስጋት ስለነበረው ዛይሬቻ ባለ የነበረው ነገር ይከሰታል እያለ አንዳንዱ ሰውም ስጋት ነበረው እና ልጆቹንም እንዲሰድ አልፈለገም። እኛም በተጠንቀቅ ነው እንደምንም ብለን ያው ሃይማኖታችን ስለሚያስገድደን እዛ አቴንድ ያደርግ ነው እኛም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጻሕፍት ቤተ መዘክር መምሪያ ኃላፊና እንደዚሁም የበዓል አከባበር ኮሚቴ የነበሩት መለከተ ሰላም ቀሲስ ሰለሞን ቶልቻ የጥምቀት በዓል በሰላም መከበሩን በደመቀ ሁኔታ በርካታ ሰዎች በተገኙበት በመላው ኢትዮጵያ ከተራውና በዓሉ መከበሩን ገልጸው እንደዚሁም በቤተ ክርስቲያን አካባቢ የጥምቀትን በዓል በዩኒስኮ ለማስመዝገብ ጥረት እየተደረገ መሆኑን ገልጸውልናል። በዩኔስኮ ለማስመዝገብ ከፍተኛ ዝግጅት እያደረግን ነው ያለ ነው። ከባህልና ቱሪዝም ሚኒስቴር በቅርስ ጥበቃ ባለስልጣን በኩል ለቤተክርስቲያናችን የተሰጠን ማስመዝገቢያ ሰነዶችን እያዘጋጀን ያለ ነው። አራት ቦታዎች ተመርጠዋል። እነዚህም የጥምቀት በዓል አከባበር በጃን ሜዳ፣ የጥምቀት በዓል አከባበር በአክሱም፣ የጥምቀት በጎንደርና በላሊበላ ምን እንደሚመስሉ ተዘጋጅቶ በቪዲዮ በፎቶግራፍ በጽሁፍ እንዲቀርቡ መመሪያው የተሰጠውን እንደ ተቋም የኢትዮጵያ ቤተክርስቲያን ጥምቀትን ከማይዳሰሱ ቅርሶች በዩኔስኮ ለማስመዝገብ ከፍተኛ ዝግጅት አድርገን ዛሬም በጃም ሜዳ በአራቱም ቦታዎች ላይ በአ ሁኔታ እየተከበረ ነው። ይህንን የማስመዝገቢያ ሰነድ እያዘጋጀን ያለ ነው እና ለቅርጽና ጥበቃ ባለስልጣን ልናቀርብ ነው። ቀሲስ ሰለሞን እንዳሉት ይሄ የዛሬው ጥብቅ ፍተሻ ከዚህም አንጻር ሁኔታውን በዩኒስኮ ለማስመዝገብ ቪዲዮ ሲቀረስ ስለነበረ ከሱም እንደዚሁም ደግሞ የመንግስት የጥበቃ ኃላፊዎች በዓሉ በሰላም እንዲከበር ከነበረው ፍላጎት የተነሳ ከፍተኛ ጥበቃ እንደነበር ይገልጻሉ። በሌላ በኩል ያነጋገርናቸው በጃን ሜዳ በዓሉን ሲያከብሩ የነበረ ነዋሪ እንደገለጹት ጳጳሳቱ ከተለመደ ውጪ በእግራቸው ከታቦቱ ጋር ሲጓዙ እንዳልታዩና ይህም ከፍተኛ ጥያቄን እንደፈጠረ ገልጸውልናል። ቀሲስ ሰለሞንም ለዚህ ሲመልሱ ጳጳሳቱ በተለያዩ ቦታዎች ባለፉት አምስት ዓመታት በተለያዩ ቦታዎች በእግራቸው ታቦታትን ሲያጅቡ እንደታዩና የዛሬው ከጥበቃ ጋር በተያያዘ እንደዚሁም ደግሞ ከፍተኛ መጨናነቅ ስለነበር ከድካም ጋር በተያያዘ በእግራቸው ሳይጓዙ እንዳልቀረ ገልጸውልናል። በመቀሌ ከተማ እንደ ዛሬው የጥምቀት በዓልን የመሰሉ ህዝብ የሚሰበሰብባቸው በዓላትን በማስተባበር ስራ የተሰማሩ ወጣቶችን በጋቢና እናሳፍራለን። አንድ መቶ ሃምሳ ወጣቶች ናታኒም በሚል ስያሜ ተሰባስበው በከተማዋ የሚከበሩትን ሃይማኖታዊ በዓላት ያስፈጽማሉ። ዛሬ ጠዋት የጥምቀት በዓል ስነ ስርዓቱን ጠብቆ በሰላም እንዲፈጸም ሲንቀሳቀሱ ግርማይ ገብሩ ሰብሳቢውን አነጋግሯል። ወደ ሰውን ለፍ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል የሚል ነጭ ልብስ የለበሱ ናታኒም በሚል ባህረ ጥምቀቱ አፈጻጸም የሚመሩት ወጣቶች አሉ። መቀለ ከተማ ውስጥ እስ ወጣቶቹን የሚያስተባብር አንድ ወጣት አለ። ማልበል መላኩ ማሪ የናታኒም ወጣት ስብስብ ሰብሳቢ ነው። መላኩ ይህ ናታኒም ማን ነው ያደራጀው? ያው በእግዚአብሔር ፈቃድ ያው፣ ወጣት ነው ቤተ ክርስቲያን ና እናጽዳ ብሎ አንድ 12 የሚሆን ሰዎች ጀመር ነው። በዛ በተጀመረ እስካሁን ወደ አምቶ መቶ ሀምሳ የሚደርስ አካል እየተጓዘ ነው። ናታኒም ማለት ታናሽ አገልጋይ ማለት ነው። እግዚአብሔር ቤት ጠራጊዎች ምን መጽሐፍ ቅዱስ ላይ ያለው ስም ነው። እኛም ታናሽ አገልጋይ ሆነን በእግዚአብሔር ቤት ላይ ያለውን ጽዳትና የሚያስፈልጉ ጸጥታዎችን የምንሰራ ስለሆነ ለዛ ነው ናታኒም የተባለው፣ የስራው ስም ትርጉም ነው። ምን ያህል ትሆናላችሁ? መላኩ መቶ አምሳ ወጣቶች አለ። እስኪ መቼ ነው የተጀመረው? ዋና ስራችሁ ውስጥ ምንድን ነው? ይህንን የባህለ ጥምቀቱን ማስፈጸም ብቻ ነው ወይስ ሌላም ስራ አላችሁ? የተጀመረው ሁለት ሺህ አንድ ላይ ነው በአብዩ ስራ ስራችን ያለው እዚህ አሁን ይሄ ባህረ ጥምቀት ላይ ይህንን አዳራሽ ተፈጽሞ እዚህ እስኪደርስ ድረስ መስራት አንዱ ነበረ። በተጨማሪም ፋውንቴን እንዲሰራ አድርገን ጋቢውን ታጥሮበት፣ ስፒንክለሮች ተጠቅመን ውሃ በሰላም ህዝቡ ላይ በሰላም እንዲደርስ ማዘጋጀት የሚል ይሄ አንዱ ስራችን ነው። በተጨማሪ ግን ስራችን ይሄ ብቻ አይደለም። ሁሌ በወርሃዊና ዓመታዊ በዓላት በመቀለ ከተማ ያሉ አድባራት ላይ እየዞርን የጸጥታና በሰላማዊ መንገድ በዓሉ እንዲያልፍ እንሰራለን። መቶ ሀምሳ ወጣቶች ናቸው ያላችሁት ሴቶች አላይም ወንዶች ወጣቶች ብቻ ናቸው ያላችሁት ይሄ ሆን ተብሎ የተደረገ ነው ምክንያት አለው ምንድን ነው ሆን ተብሎ የተደረገ አይደለም በአጋጣሚ የተጀመረው በወንዶች ነበረ? በቃ ከዛ በኋላ የጠየቀም አካል የለም። ዝም ብለን ያለውን ነው እያስከተልን ያለ ነው እንጂ ሆን ብለን ያደረግነው ነገር አይደለም። እዚህ ያለው በብዛት በጉልበት ስራ የሚሰራ ነው። ሴቶች ይህንን ስንል ግን የሚያስፈልገን ሲኖር ለምሳሌ አዳራሹን ስንጨርስ መስተዋቱ መወልወል ነበረበት እና ያንን እህቶች መጥተው ነው ያጸዱልን። በሚያስፈልግ ሰዓት እናሳትፋቸዋለን። የበረከት ስራ ስለሆነ ተሳተፉ ብለን እንጋብዛለን። ቤተክርስቲያንም ስናጸዳ እንዲሁ መጥተው ያግዙ ነው። ዋጋችሁ ምንድን ነው? ምንድን ነው የምታገኙት? ዋጋችን እንግዲህ በረከት ነው። ከእግዚአብሔር በረከት ለማግኘት ነው የሁላ ወጣት እዚህ እየሰራ ያለው። እውነትም እናገኛለን በረከት። የወጣትነት እድሜያችን የተባረከ እንዲሆን ነው እዚህ እየሰራ ነው ያለ። እንግዲህ ወጣቶቹ የተለያየ ስራም ይኖራቸዋል፣ ትምህርትም ይኖራቸዋል እና በየወሩ እና በየአመቱ መጥተው ይህንንን አገልግሎት ለመስጠት ምን ያህል ፈቃደኞች ናቸው? ሁሉም በትጋትና በደስታ ነው የሚሰሩት። የቤተክርስቲያን በዓላት በብዛት ሌሊት ስለሆነ ከአስር ሰዓት ጀምሮ ሁሉ ወጣት ይገኝና ስራ ያለው እስከ ስራ ሰዓት ውስጥ ካለው ድረስ አገልግሎ ነው የሚሄደው። ይህንን ሲያደርጉ ደግሞ ከልብ ተነሳሽነት ባለበት መንፈስ ነውና የሚሰሩ ሁሉም በእንደዚህ አይነት ትጋት ነው ያሉት። አሁን መቀሌ ከተማ ውስጥ በተለምዶ ሰው ንጉስ ብለን በምንጠራው የባህረ ጥምቀቱ ውስጥ ነው ያለ። ነው እስካሁን ምንድን ነው እየተሰራ ያለው? አሁን ቀጣይ ስራስ ምንድን ነው? እስካሁን ድረስ ያለው ያው ታቦታቱ የሚያድሩበት በዳስ ነበረና ብዙ ብርድ ንፋስ ያለበት ቦታ ነው። እዚህ ቦታ ላይ ያንን ለመከላከል አዳራሽ ተሰርቶ ያው ፍጻሜ ላይ ደርሰናል። አዳራሹ የኮርኒስና መሬት ላይ ማቴኔላ ማንጠፍ ስራ ይቀረዋል። ከዛ ውጭ ግን ያለን አሁን ዙሪያው አጥሩ የታጠረ ስላልሆነ ብዙ ክፍተት ስላለው የሁለተኛው ስራችን አጥር መታጠር አለበት። ከዛ ዘመናዊ ፋውንቴን እናሰራለን። በተጨማሪ ለወደፊት የተያዘው ፕላን እዚህ ቦታ ላይ ላይብራሪ እንዲኖር ወጣቶች የሚዝናኑበት ቦታ ሆኖ ላይብራሪ ደግሞ መጽሐፍት፣ እና ታሪካዊ ነገሮች ሁሉ በፎቶም ይሁን በቪዲዮ የታገዙ ነገሮች እዚህ አስቀምጠን በከተማ ላይ ያሉ ወጣቶች የሀገራቸውን ታሪክ የሚያውቁበትን ቅርስ እዚህ ለማስቀመጥ አስበናል። በጣም ጥሩ ነው። መላኩ መሀሪ የናታኒ ማስተባባሪ አሁን ስርዓቱ እንዴት ነው አፈጻጸሙ ምንድን ነው የሚቀረን በዚህ ሰዓት ከዚህ በኋላ እዚያ ወደ ምህረት ላይ ትምህርት ይሰጣል በአባቶች ትምህርቱ ከተሰጠ በኋላ በብፁዕ ሊቀ ጳጳስ እዚህ ጸበሉን ባርከው የጸበል መርጫ ስነ ስርዓት ነው የሚቀጥለው ያለን ሂደት እሱ ነው እስካሁን እንደፈለጋችሁት በሰላማዊ ና ጸጥታውን ስርዓቱን ጠብቆ እየደላችሁ ነው እንዴት ነው እግዚአብሔር ይመስገን እስካሁን ባለው ሂደት ሰላማዊ የሆነ አካሄድ ነው እየሄደ ያለው የሚያስፈልጉ ማቴሪያሎችም ያው አስራ አንደኛው ሰዓት ላይ ብዙ ሞክረን ከሰውም ተለምኖ መቶ ሰብስበን ይዘናል። ስለዚህ በሁሉ ነገር እኛ ዝግጁንን ያለ ነው። ያው ሁሉ ህዝብ አግዞን በሰላም እንደሚያልፍ ተስፋ እናደርጋለን። እንግዲህ መልአኩ መሀሪ በጣም ነው የማመሰግንህ። እንኳን ማደረሰ እንኳን አብሮ አደረሰን። አመሰግናለሁ። The golds and once again,

ክርስቶስ ተጠምቀ፣ ፀሐይ ሰረቀ፣ ክርስቶስ ተጠምቀ ዮርዳኖስ

ወደሚቀጥለው ፕሮግራማችን ስናልፍ በመካከለኛው ምስራቅ ስራ ፍለጋ ላይ የሚሰማሩ በርካታ ኢትዮጵያውያን የዓለም አቀፍ የሰራተኞችን መብት በማያስከብርና ቀጣሪ ግለሰቦችና የንግድ ተቋማት ግንኙነት የሚያሳይ ዘጋቢ ዘገባ ቀዳሚ ክፍልም ባለፈው ሳምንት አስደምጣናችሁ ነበር። ለማስታወስ ያህል እንዴት እንደተያዙ እስቲ እንስማው። ዘገባው የሄኖክ ሰማዝጌር ነው። እኔ አብዱስ ሰመድ አረብ ይባላለሁኝ። ከጉራጌ ክልል ጉንችል ከሚባል አካባቢ ነው የመጣሁት ማለት ነው። ሙሐመድ ኑር ሀሰን ምሪስ ባላለ ማለት ነው። የመጣሁት ከቦረና መቀነሰላ ከአማራ ማለት ነው። ሰበር ሽፋ አሊ ይባላል የመጣውበት ከጅማ ኦሮሚያ ክልል ነው። በጠቅላላ ስምንት ናቸው። እያንዳንዳቸው እስከ አንድ መቶ ሺህ የኢትዮጵያ ብር ወጪ በማድረግ ነው ሰርተው ለማግኘትና ቤተሰብ ለመርዳት በሚል ጥሪታቸውን አሟጠው የንግድ ተቋማቶቻቸውን በኢትዮጵያ ዘግተው ለከፋላ ለወኪሎችና ለሌሎች ወጪዎች አዋሉት። የተሻለ ኑሮ፣ የተሻለ ደመወዝ በሳውዲ አረቢያ ለማግኘት ነበር። በኑድል ፓስታ በሚፈበርከው ኢንዶሚ ኩባንያ በተቀጣሪ ድርጅት በኩል በኮንትራት ሥራ የጀመሩ የ27 ዓመቱ አብዱል ሰመድ አረብ እንዴት ከሥራ ቦታቸው እንደተወሰዱና ያለ ሕግ አግባብና የሥራና አሰሪ ሁኔታዎች በማይፈቅዱት መሠረት ለአንድ አመት ከአራት ወር በጸጥታ ኃይሎች እንደታሰሩ ከእስር ቤት ያስረዳል። በመጀመሪያ እኛ ያው እየሰራን ያለነው ያው በሀገሪቱ ሕግ መሰረት አሰሪ የሚባል ነገር አለ። ማለት የሀገሪቱን የመኖሪያ ፍቃድ የሚሰጥ ግለሰብ አለ። ያንን ግለሰብ ስለሆነን እሱ ኃላፊ ሆኖ እኛን ከሆነ ካምፓኒ ጋር ኮንትራት ወስቶ የሚያስፈልጉት መስፈርቶችን አሟልቶ እዛ ቦታ እንድንሰራ ያደርጋል። ቢያንስ ካምፓኒው ላይ ሁለት አመት ከአምስት ወር ገደማ ነው የሰራ ነበር። እና እለቱ እለት እሁድ ነበረ። መተበል አመል ነው የሚባሉት እዚህ ሀገር ላይ ከጠዋቱ በአራት ሰዓት በኢትዮጵያ አቆጣጠር ካምፓኒውን ይገባሉ እና በገቡበት ሰዓት ያው እኛ እነሱ ቢገቡም ብዙም እንትን የሚያስጨንቀን ነገር አልነበረም። ለምን ህጋዊ መሆናችንን ነው የምናውቀው። ህጋዊ የሆነ ቦታ መስራታችንን ነው የምናውቀው። አስቀድመን ካሰማናችሁ የአብዱል ሰመድ አረብ ንግግር ጉዳዩን ለማስታወስ የወሰድ ነው ነው። ዛሬ ሌሎች ሁለት እስረኞችን የአሰሪ ድርጅቱን፣ እንዲሁም ከኢትዮጵያ ኤምባሲ ቆንጽላ ጽህፈት ቤት ሰራተኞች እንዲሁ እንሰማለን። ሄኖክ ነው ሁሉን የሚያነጋግራቸው። በቅድሚያ ወደ ሌሎቹ ታሳሪዎች እንሄድ። ሙሐመድ ኑር ሀሰን ብሪስ ባለ ማለት ነው የመጣሁት ከቦረና መቀነሰላም ከአማራ ማለት ነው ያው፣ ህጋዊ ነን፣ ምንም ችግር የለብንም። እኛ ስንያዝ ማለት ነው የሀገሪቱን ህግና ደንብ ሁሉ አሟልተናል። እኛ ወደ ሀገራችን መሳፈር እንፈልጋለን። ከዚህ በላይ ህጋዊ ነን፣ ምንም አይነት ጥፋት የለብንም። ይሄን ነገር ከካዳችሁን ደግሞ ስለዚህ አሳፍሩን። እናንተን በምንም ነገር ልናሸንፋችሁ አንችልም፣ ምክንያቱም በእውነታ ላይ ነው ያጋችሁን እውነታውን እያያችሁ ደግሞ እናንተ ወደዚህ ካስገባችሁን ሀገራችሁ መሳፈር አለባችሁ ብላችሁ ካላችሁን፣ ስለዚህ ምንም የምናደርገው ነገር ስለሌለ ወደ ሀገራችን አሳፍሩ ብለን ፎርም ሞላን። ፎርም ሙሉ ዳግመኛ አሉን፣ ዳግመኛ ፎርም ሞላን። በዛም ሰዓት አላሳፈሩን። አሁን ደግመ በወር ነው እንደዚህ ለምን አላሰፈራችሁ ልል አስራቱ መሳፈር ነው የምንፈልገው ብለን ተናገር። ጉዳያችሁ በፍርድ ቤት ስለተያዘ መሳፈርም ሆነ መውጣት አትችሉም ተባል። ከበር ሽፋ አሊ ይባላለ። የመጣውበት ከጅማ ኦሮሚያ ክልል ነው። ኤምባሲያችን አንድ ቀን ያኔ እንጃ ቀጠሮ አለ ሂዱና ይሄን ቀጠሮ አክብራችሁ ስሙልን ስንላቸው፣ ራሱ አንድ ቀን ይሄን ነገር ተግብሮልን አያቁም። እኛ ኢትዮጵያ ኤምባሲ ማለት ነው አንድ ቀን የሆነ እርዳታ እንኳን አንድ ከሰራ ነገር ማለት ነው አንድ ልብስ እንኳን አምጥቶልን አያቁም። እዚህ የሌላ ዜጋ ኤምባሲ ነው ለእኛ ሀታ ልብስ ሲያስገባልን የነበረው፣ ሳሙና ገላችን የምንታጠበው የመጨረሻ ማለት ነው። የእስር ቤት ይዞታችሁ ምን ምን ይመስላል? የእስር ቤት ይዞታችን ጠያቂ የለንም። ያኔ በር ዘብድበን እንኳን ልንጠይቅ ፖሊስ ብንጠራ ራሱ ፖሊሶቹ ቀርቦ ምንም የሚያናገሩን ነገር የለም። ጥሩ መልስ ይመልሰለን የለም። በመጀመሪያ ያው እኛ አሁን እዚህ ጋር ያለነው የሰው ሀገር ላይ ነው። እባካችሁ ሰው ያልቻለው ነገር አያደርግም፣ በሚችለው ነገር ነው ማድረግ የሚችለው። የማይችለው ነገር ማንም ሰው አያስገድደውም፣ አላህም እንኳን አያስገድደውም ይሄ ነገር። ስለዚህ እባካችሁ እንደ ዜጋ የሚችሉትን ነገር መጥታችሁ እንኳን ዜጎቻችሁን አነጋግሩ። እስረኞቹ እንደሚገልጹት ጉዳያቸው በፍርድ ቤት እልባት አግኝቶ ሳለ የኢትዮጵያ ኤምባሲ እየተባበራቸውና መብታቸውን እያስከበር አለመሆኑን ነው። በጅዳ የኢትዮጵያ ኤምባሲ ቆንስላ ጽሕፈት ቤት የዳያስፖራ ጉዳዮች ኃላፊ እንደሆኑ የገለጹት አቶ ተክለ ሃይማኖት ገብረ ዮሐንስ የሚከተለውን ብለዋል። ይ እስከዚህ ስለ እነዚህ ጉዳይ የሰማሁት ነገር የለም። ለዜጎቻችን ጋር የሚያጋጥሙ ችግሮች ግን ከሀገሩ መንግስት ጋር እየተነጋገር መፍትሄ እንዲያገኙ እናደርጋለን። እስካሁን ስለዚህ ኬዝ የሰማሁት ነገር የለም። ግን ውሳኔ ከተሰጠና ይመለስላቸው ከተባለ ግን ተግባር ላይ ይውላል። ብዙ ጊዜ እኛም እነዛ ጥቅሞቻቸው ሳያገኙ ማንኛውም እንትን ወደኋላ አንልም። እንደገለጹት ከዚህ በፊት ከኢትዮጵያ ኤምባሲ ጋር እንደተነጋገሩ ገልጸዋል። ከቆንስላው ጽሕፈት ቤትም ጋር እንደተነጋገሩ ገልጸዋል። ለእኛ ጉዳያችሁ ያልቃል የእናንተ ህጋዊ ከሆናችሁ ችግር የለውም ከሚለው ውጪ የተከታተሉበት ነገር የለም። በፍርድ ቤትም ቢሆን ያለ ጠበቃ ነው እየተከራከርን ያለነው የሚል ሀሳብ አቅርበዋል። እኛ ጋር የመጣ ነገር የለም። እኛ ጋር ሲያሳውቁን ወዲያው ለሚመለከተው ደብዳቤ እንጽፋለን። ጉዳያቸው ግልጽ እንዲደረግ እንጠይቃለን። በዛ ባገኘ ነው መንገድ ደግሞ እስከ መጨረሻው ጊዜ እንከታተላለን። ነው ፍርድ ቤቱ እንግዲህ አስቀድሞ ውሳኔውን ካሳለፈ ቆይቷል፣ ወደ አንድ አመት ሊሞላው ነው። ግን የፍርድ ቤት ውሳኔ ተፈጻሚ በማድረግ ረገድ ምንም አይነት እንቅስቃሴ የለም፣ በዚህ ሊያግዝ የሚችለው ኤምባሲው ነው በሚል ሲገልጹ ነበር። አሁን እንግዲህ ዜናውንም ከሰማችሁ በኋላ ምን አይነት ስራዎች ነው የምትሰሩት? ያው ካገኘ ነው አሁንም ኢንፎርሜሽኑ ያሉበት አካባቢ የታሰሩበት አካባቢ ና ያደረገው ካወቅን እኛ አድረስ እናደርጋለን። ስምንቱን ኢትዮጵያውያን ቀጥሮ የሚያሰራው ድርጅት ለዝግጅት ክፍላችን መግለጫ ለመስጠት እንደማይፈልግ ስራ አስኪያጁ ነግረውናል። የስራ ፈቃድ ያወጣላቸውም የሳውዲ ዜጋ ስልክ አያነሳም። የወጣቶቹን የመጨረሻ ሁኔታና የእስር ይዞታቸውን አስመልክቶ እልባት እንዳገኘ መረጃው ለናንተ እናደርሳለን። እንግዲህ የዛሬው ፕሮግራማችን ወደዚህ በመጠናቀቅ ላይ ይገኛል። ለመልካም የበዓል ምሽት እንውላለን። መልካም በዓል። እንግዲህ ክትፎው አለ ክትፎ እንግዲህ አለ። የጎመን ክትፎም ከሆነ በጎመን ክትፎ በሁሉም አስተያየቶቻችሁን ላኩልን። የጥምቀት በዓል ደግሞ ፎቶዎቻችሁን ፌስቡክ ላይ አት ቪዮ ያማሪክ ላኩልን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜርና እኔም መስታወት አድረጋውንን፣ ዝግጅታችንን ያቀነባበረልን ሞክቢል ያበረ ነው። ሙዚቃዎቹን ደግሞ የመረጠልን ዲጄ ፋትሱ ነው። ከሌላኛው ቴክኒሺያናችን ጋር በመሆን እንግዲህ መልካም ምሽት እንላለን። ወዲቼ ማልተሳካም